በለንደን ስኩል ኦፍ ኢኮኖሚክስ የአፍሪካ የፖለቲካ ተንታኝ ጸሐፊ የሆኑት ናይጄሪያዊው ማይክል ኦምሃ ትናንት በለንደን ስኩል ኦፍ ኢኮኖሚክስ ኒው ፓናአፍሪካኒዝም የተሰኘ አዲስ መጽሐፋቸውን አስመርቀዋል። በ19 ስልሳዎቹና ሰባዎቹ አፍሪካ ከቅኝ ግዛት ነጻ ከወጣች በኋላ በበርካታ የአፍሪካ ሀገራት መካከል ጠንካራ የአፍሪካ ህብረት ለመመስረት ትልቅ እንቅስቃሴ ሲያደርጉ ቆይተዋል። እንዳጀማመሩ አልዘለቀም እንጂ አሁን አፍሪካ በርካታ ዘርፈ ብዙ ችግሮች እያስተናገደች ቢሆንም በምጣኔ ሀብት ትስስር የአፍሪካዊነት ህብረት ፍላጎት እየታየ ነው፣ በስልሳዎቹ እንደነበረው የደመቀና በርካታ ድጋፍ ያለው አይደለም ሲሉ ንግግራቸውን የጀመሩት አፍሪካ አሁን ካለችበት ነባራዊ ሁኔታ የሀገሪቱ የውስጥና የውጭ የፖለቲካ ለውጥ እንዲሁም ሀገር ዜግነት አለም አቀፋዊነትና አፍሪካዊነት ምን እንደሚመስል ለማሳየት መጽሐፋቸውን እንደጻፉት ተናግረዋል በአንድ ሀገር የሚከሰት ያለመረጋጋት ቀውስ ሁሉንም ይጎዳል አለም አቀፍ ፖለቲካዊና አለም አቀፍ መስተዳድር ዘመን ላይ ነው ያለ ነው የአንድ ሀገር መንግስት ብቻውን ሀገር የሚያስተዳድርበት ዘመን እያከተመ ነው ምክንያቱም የተለያዩ ዓለም አቀፍ ሕጎችን እንዲያከብር ይገደዳል። በመሆኑም አፍሪካ በጀመረችው የህብረቱ ሀገራት መካከል የሚደረግ ነፃ የንግድ ልውውጥ ብዙ ስራ ቢያስፈልጉትም አህጉሪቱ ራሷን በምጣኔ ሀብት እንድትችል ያስችላታል። ይህ ደግሞ በአህጉሩ ውስጥ ለሚደረግ እንቅስቃሴ ጣልቃ ገብነትን ያስቆማል ሲሉ አብራርተዋል። ጸሐፊው ለዲደብሊዩ ራዲዮ እንደገለጹት I wrote this book for intellectuals, diplomats, public civil servants, civil society activists, civil society. መጽሐፉን ለምሁራን፣ ለዲፕሎማት፣ የህዝብ አገልግሎት ለሚሰጡ ማህበረሰቦች፣ አክቲቪስቶች፣ የፖለቲካ ማህበራት፣ ለሁሉም ማህበረሰቡ ነው የጻፍኩት። ከዚህ ሁሉ በላይ ደግሞ ለኛ ለአፍሪካውያን። ሁላችንም በአፍሪካው ለውጥ ለማምጣት መስራት አለብን። ንግግሩ ተጀምሯል። ካሁን በኋላ ማህበረሰቡን ወደፊት መውሰድ ያለበት So it's up to, you know, society to take it forward የአፍሪካ ሰላም መስፈን ለተቀረው ዓለም ሰላም ነው ሲሉ ገልጸዋል። እስካሁን በአፍሪካ የተከሰተው የእርስ በርስ ግጭት አላግባብ ስልጣን ላይ ለመቆየት በሚደረግ የፖለቲካ ፍላጎት ሳቢያ የመጣ መሆኑን መጽሐፉ ጥናት ባደረገባቸው ሀገሮች የታየው መረጃ ያሳያል። ጥናቱ ግብጽ፣ ሱዳን፣ ቡርኪና ፋሶ፣ ቡሩንዲን፣ ዴሞክራቲክ ኮንጎ፣ ማሊን ሱዳንን ጨምሮ በሌሎች ስምንት ሀገሮች ላይ የታየው የፖለቲካ ቀውስ ከሊቢያ በስተቀር ሁሉም በውስጥ ችግሮች የተቀሰቀሰ ሲሆን ምክንያቱም ስልጣን አለቅም ባሉ አምባገነን ፖለቲከኞች ሳቢያ ነው። ኢትዮጵያ የራሷ የሆነ ችግሮች እንዳሏት ሁሉ አዲስ ጠቅላይ ሚኒስትር አዲስ ራዕይ ለአካባቢው ይዘው መጥተዋል። ሀገሪቱ አንድ ለማድረግ ያለው ኃላፊነት ቀላል አይደለም። በኢትዮጵያ ሰላምና መረጋጋት እንዲሰፍን በጣም ነው የምመኘው። በተለየ በምስራቅ አፍሪካ የሰላም በር ከፍታለች። ከጎረቤት ሀገር ጋር ያለውን ቅራኔ አንስታለች። አፍሪካ በለውጥ ሂደት ላይ ለመሆኗ ይህ አንዱ ምልክት ነው። ለተቀሩት የአፍሪካ ሀገራትም የፖለቲካ ምሳሌ ነው ሲሉ ኢትዮጵያ አሁንም እንደከዚህ ቀደሙ ለአፍሪካ ቀዳሚ ምሳሌ እንደምትሆን ተናግረዋል። ስ ኒባ መጽሐፉ በማጠቃለያው እንደ መፍትሄ እስካሁን የሰላም ችግር የታየባቸው ሀገሮች አስቀድሞ የችግሩን መከሰት የሚጠቁሙ ምልክቶችን የሚያጠኑ የአፍሪካ ገለልተኛ የፖለቲካ ጠበብቶችን የአፍሪካ ሕብረት ሊያቋቁም ይገባል ሲል ጠቁመዋል። ለዲደብሊው ራዲዮ ሀና ደምሴ ለንደን።